ዛሬ ወደ አራት መቶ የሚሆን ኪሎ ሜትር ገስ ግሼ በየቦታው እያቆምኩ በየሰፈሩ፣ በየጎጡ፣ በየትንንሽ ከተማዎች በሁለት ሺ ሰባት አመተ ምህረት ባለፈው እሁድ ማለት ነው የተካሄደውን የህዝብ ተወካዮች ምክር ቤት አባላት እንደዚሁም የክልል ምክር ቤት አባላት የምርጫ የድምጽ ቆጠራ ውጤት የህዝብ ማስታወቂያ ፖስተሮች በየምርጫ ጣቢያው ተለጥፈዋል። ቆንጅት እንግዲህ በእያንዳንዱ ምርጫ ጣቢያ እየሄዱ አጠቃላይ ውጤቱን ለማወቅ እነዚህን ቁጥሮች መደመር ያሻል። እንዲያው ነገሩን በዝርዝር ለማስረዳት ለምሳሌ በአንድ ከተማ እኔ በነበርኩበት ሾኔ ከተማ ውስጥ ሰባ ሁለት የድምፅ መስጫ ጣቢያዎች አሉ። እኔ ውጤት ለማግኘት የቻልኩት የሰባዎቹን ነው ግን በነኚህ የድምጽ መስጫ ጣቢያዎች የተሰበሰቡ ውጤቶችን ብንመለከት እንግዲህ ፉክክሩ ያለው በሁለት ፓርቲዎች መካከል ነው። በእርግጥ አራት ፓርቲዎች የሚወዳደሩ ቢሆንም በመድረክ ፕሮፌሰር በየነ ጴጥሮስ ናቸው እጩ እና ደግሞ በኢህአዴግ በኩል ያለው በደኢህዴን ኢህአዴግ በኩል ያለው ማለት ነው። በሰባዎቹም የምርጫ ጣቢያዎች እንግዲህ ያለው ልዩነት በእጅጉ በእጅጉ ሰፋ ያለ ነው። ቆንጅት እንዲያው ለማነጻጸር ያህል ቁጥሮቹም እጄ ላይ ያሉና እንግዲህ እኔ በነበርኩበት ሾኔ ከተማ ለምሳሌ ወደ ሰባ ሁለት የሚሆኑ የድምፅ መስጫ ጣቢያዎች ናቸው ያሉት። ብዙዎቹ በገጠር አካባቢ ያሉ ስልሉ እነህን ለመሰብሰብ እንኳ የምርጫ ቦርድ በዛሬው ዕለት ራሱ ውጤቱን ዘርዝሮ ለማሳወቅ አልቻለም። ምናልባት በገጠር አካባቢ ያሉ ድምፆች በሚመጡ ጊዜ ያን የሚያሳውቁት ይሆናል። ግን በሰባዎቹ ድምጽ መስጫ ጣቢያዎች የተሰበሰቡትን ጊዜያዊ ውጤቶች በነገሮች ላይ ቆንጅት፣ የኢትዮጵያ ምርጫ ቦርድ ማንም ሰው ውጤት የማሳወቅ መብት የለውም በማለት በተደጋጋሚ ሲገልጽ ቆይቷል። የሀገር ውስጥ የመገናኛ ብዙኃንም ውጤቶችን እየገለጹ አይደለም። ነገር ግን በነኚህ የ የቦርዱ ጽህፈት ቤት ወይም ደግሞ በቦርዱ ጽህፈት ቤትና የምርጫ ክልል አስፈጻሚዎች የሚ የሚለጠፉት ውጤቶች ለህዝብ ይፋ የሆኑ ስለሆኑ እኛም እነዚህን ቁጥሮች ስንገልጽ በእነኛ የድምጽ መስጫ ጣቢያዎች የተገኙ ውጤቶች እንጂ አጠቃላይ ውጤቶችን የሚያሳዩ አይደሉም። ለምሳሌ ፕሮፌሰር በየነ ጴጥሮስን እና የኢህአዴግን እጩ አቶ ዮሴፍ ዳይሞን ብንመለከት በዜሮ አንድ ሀያ የምርጫ ጣቢያ አንድ ሺ ሀምሳ አንድ ለአንድ መቶ ሰባ አንድ በዜሮ አንድ ለዘጠኝ መቶ ዘጠና አንድ ለሰማንያ አንድ በጣም ሰፊ በሆኑ ልዩነቶች ነው። እንግዲህ በሾኔ የተመለከት ነው። በሌሎች አካባቢዎችም እንግዲህ ዛሬ ማለዳ ጠዋት በተነሳሁኝ ጊዜ አምስት የተቃዋሚ ፓርቲዎች የተሳተፉበት በወላይታ አስወዶ ዘን ልዩ ዙሪያ ሁለት ቁጥር በሚባል በጌዶ አካባቢ የምርጫ ጣቢያ የኢህአዴጓ ወይዘሮ አስቴር ዳዊት ሾጤ ሰባት መቶ ሀያ አራት ድምፅ ሲያገኙ የኢዴፓ የሰማያዊ ፓርቲ የመያድ የኢስዴሀግና የዋህዴግ ተቃዋሚ ፓርቲዎች ዜሮ ነው ያገኙት አምስቱም የፖለቲካ ፓርቲዎች ምንም አይነት ድምፅ አላገኙም ምንም አይነት ድምፅ አላገኙም ለህዝብ ተወካዮች ምክር ቤት ሰማያዊ ፓርቲ በተለይ ለህዝብ ተወካዮች ምክር ቤት ሳይሆን ለክልል ምክር ቤት ሶስት ነጥብ ሲያገኝ፣ የኢህአዴግ ሶስቱም እጩዎች አንድ መቶ አስራ ዘጠኝ አንድ መቶ አስራ ስምንት እና አንድ መቶ አስራ ሰባት ድምፅ በማግኘት እያለፉበት ሁኔታ ነው የሚገኘው። ሰማያዊ ፓርቲ መያድ ሁለት የመያድ እጩዎች አሉ ምንም አይነት ድምፅ አላገኙም በዚህ የምርጫ ጣቢያ ማለት ነው። እንግዲህ በአጠቃላይ ይሄ በአንድ የምርጫ ጣቢያ ብቻ የተመለከትኩት አይደለም። በሌሎች የምርጫ ጣቢያዎችም እንደዚሁ ወላይታ ጌዱ አካባቢም ተመሳሳይ ውጤት ነው የታየው። አለፍ ብለን ደግሞ ቦዶቲ የምትባል ከተማ ከወላይታ በወላይታ ሶዶ እና በሾኔ መካከል ያለች የወላይታ ከተማ ነች። የኢህአዴጉ አቶ አማኑኤል አብርሃም ወደ አንድ ሺ አንድ መቶ ሰማንያ ሁለት ድምፅ ሲያገኙ አቶ ዮሴፍ ክንፌ ደግሞ የመድረክ ተወዳዳሪ ናቸው። አንድ ድምፅ ነው ያገኙት በዚሁ የምርጫ ጣቢያ ለክልል ምክር ቤት ኢህአዴግ ሶስቱንም ሲያሸንፍ ተቃዋሚዎች ምንም አላገኙም። እንግዲህ በአጠቃላይ ይሄ ብቻ አይደለም። ጉራጌ ዞን ውስጥ ገብቻለሁ። በጉራጌ ዞን በተለይ አላባም አካባቢ ተመሳሳይ ነው። ጉራጌና አላባ ቅርብ ለቅርብ ናቸው። አንደኛ አቶ ኑረዲን ሀሰን የኢህአዴግ ተወዳዳሪ ናቸው። መድረክ እዚህም ላይ ቀርበው ምንም ድምፅ አላገኘም። በዚህ የምርጫ ጣቢያ በአጠቃላይ ስንመለከተው በተለይ በደቡብ ኢትዮጵያ እኔ በተጓዝኩባቸው የድምጽ መስጫ ጣቢያዎች አሁን ፊት ለፊቴ ደግሞ የስልጤን አውጥቻለሁኝ ኢህአዴግ አንድ መቶ አስራ አንድ ድምፅ አግኝቷል። በቅባት በምትባል አንዲት የድምፅ መስጫ ጣቢያ በአጠቃላይ ስመለከት፣ በነኚህ በወሰድኳቸው ሳይንሳዊ የሆኑ አይደሉም እነኚህ ውጤቶች፣ ወይም ደግሞ በኢትዮጵያ ምርጫ ቦርድ በይታ የተገለጹ ውጤቶች አይደሉም። አጠቃላይ ውጤቱንም የሚያሳዩ አይደሉም። ነገር ግን ኢህአዴግ አብዛኛውን ድምጽ ወስዷል ስንል ምናልባት ከሾኔ በስተቀረ በሌሎቹ አካባቢዎች ወይ አንድ ወይ ምንም ድምጽ ነው ያገኙት የተቃዋሚ ተወዳዳሪዎች። ቆንጅት፣ በሌሎች አካባቢዎች እነዚህ እንግዲህ አንተ የተዘዋወርክባቸው ስፋት ያላቸው ስፍራዎችና ብዛት ያላቸው የምርጫ ጣቢያዎች ላይ ያገኘሃቸው ውጤቶች ናቸው። በተቀረው የኢትዮጵያ አካባቢስ ምን ሰምተሃል? እንግዲህ እኔ የሄድኩባቸው አካባቢዎች አይደሉም፣ ግን አድማጮችም እንደሚያውቁት የአሜሪካ ድምፅ ሬዲዮ ይህንን ምርጫ በቡድን ስራ ነው ዘገባ ሲያቀርብ የቆየው። ከመቀሌ ጀምሮ በአዲስ አበባ መለስካቸው አመሃለ እንደዚሁም አልፎ ደግሞ እስክንድር ፍሬው ወደ አምቦ ተጉዞ ያሉትን ውጤቶች ሲመለከት ነበር። ከእስክንድር ባገኘኋቸው መረጃዎች መሰረት አምቦ እስካሁን በግልጽ የታወቀ ነገር የለም። ልዩነቱም እንደዚህ የሰፋ አይደለም። በመቀሌ አንዳንድ ውጤቶችን በማህበረሰብ ድረገጾች ተመልክቻለሁኝ። በጣም ሰፊ የሆነ ልዩነት ነው የተመለከትኩት። ለምሳሌ በአንድ የድምጽ መስጫ አካባቢ አቶ ገብሩ አስራት ምንም ድምፅ አላገኙም። እንደዚህ አይነት ተመሳሳይ ሁኔታዎችን የተለያዩ ጋዜጠኞች በተጓዙባቸው አካባቢዎች ወይ አንድ ድምፅ ወይ ምንም ድምፅ በምርጫ ጣቢያዎች የተመዘገቡባቸው ናቸው። ቆንጅት፣ ምርጫ ቦርድ ጊዜያዊ ውጤቶችን የድምፅ ውጤቶችን ከሶስት እስከ አምስት ቀናት ባለው ጊዜ ውስጥ አሳውቃለሁ ብሎ ነበረ። እስካሁን የተሰማ የለም። እንግዲህ የምርጫ ቦርድ ከሶስት እስከ አምስት ቀናት እስካሁን የሰማሁት የለም። ቆንጅት ልክ ነው። ቆንጅት እንግዲህ በአንዳንድ አካባቢዎች ተቃዋሚዎች ያሰሟቸው ቅሬታዎች አሉ። በተለይ የመንግስት ባለስልጣናት መራጮችን አስፈራርተዋል፣ በቅርብ ያሉ የሚሊሻና ታጣቂዎችም እንደዚሁ አስፈራርተዋል የሚል በተለይ በሾኔ በዛ አካባቢ የመድረክ አስተባባሪ የሆኑት ገልጸውልኛል። ከዛ በተጨማሪ አንዳንድ የምርጫ ታዛቢዎች ከድምፅ መስጫ ጣቢያዎች ተባረዋል፣ በኃይል ተባረዋል የሚል በተለይ ሀያ ሁለት የምርጫ ጣቢያዎችን ነው የሚገልጹት ከሰባ ሁለቱ እንደዚሁም ደግሞ በአንዳንድ አካባቢዎች የድምጽ መስጫ ካርዶችን የማጨቅ ውንጀላዎችን አቅርበዋል። እነዚህን ሁኔታዎች ቆንጅት በዕለቱ በድምፅ እየተዘዋወርን በገጠር አካባቢዎች፣ በከተማ አካባቢዎች የምርጫ ታዛቢዎችን ተቃዋሚ ፓርቲ እንደዚሁም የገዥው ፓርቲ እንደዚሁም የምርጫ አስፈጻሚዎችን ያነጋገርንበት ሁኔታ አለ። እኛ በተዘዋወርንባቸው አካባቢዎች፣ በተለይ ጥቆማ ደርሶን በሄድንባቸው አካባቢዎች ይሄ ጥቆማ የደረሰን በተቃዋሚ ፓርቲዎቹ ነው ያሉት። በቦታው ደርሰን ስንገኝ እውነት ሆኖ አላገኘነውም። ይህንንም ሌሎች የተቃዋሚ ፓርቲዎች ደጋፊዎች በምስክርነት እየገለጹት ነው። ይህንን ጥያቄ ወስደን እንደገና ተመልሰን አነጋግረናቸው ነበር። እነሱ እንደሚሉት ከሆነ የራሳቸው የመድረክ ታዛቢዎች ራሳቸው በገንዘብ በስራ እየተደለሉ የተሰጣቸውን ኃላፊነት የዘነጉበት ሁኔታ እንዳለ ገልጸውልናል። ቆንጭት ሄኖክ ሰማግዜር ከአዲስ አበባ። በጣም አድርጌ አመሰግናለሁ። አመሰግናለሁ።